የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለዘንድሮ የመስሪያ ቤታቸው የዓለም የሰብአዊ መብቶች አያያዝ ሪፖርት አጠቃላይ እሴቶችንና ልንጨብጣቸው የምንችል የምንደርስባቸው ግቦቻችን ናቸውም ብለዋል። በህይወት መኖር ነጻነትና ደስታ በብሔራዊ ወሰኖችና በውቅያኖስ ዳርቻዎች ሊገደቡ የማይችሉ የመረጃ ህልሞቻችን ናቸውም ብለዋል። የውጭ ጉዳይ ሚኒስትሩ በሪፖርታቸው በዓለም ዙሪያ በመንግስታትና መንግስታዊ ባልሆኑ ሆኑ የሽብር ቡድኖች በሰው ልጅ ላይ ባለፈው ዓመት ብዙ መከራና እንግልት መፈጸሙንም ጠቅመዋል። የቻይና የግብጽ፣ የኤርትራ፣ የኢትዮጵያ፣ የኢራን፣ የሩሲያና የሳዑዲ አረቢያ መንግስታት እንዲሁም ሌሎችም ጋዜጠኞችን፣ ብሎገሮችን በሁከት መንገድ የማይሄዱ ተቾቻቸው ሀገራቸውን በማሰር ነፃውንና ግልጹ ሚዲያ ማፈናቸውን፣ ሲቪክ ማህበረሰቡ እንዳይስፋፋ መጭቆናቸውን ቀጥለውበታል ብለዋል። የዲሞክራሲ መብት አቀንቃኞች እውነትን በመናገራቸው ብቻ፣ ጋዜጠኞች፣ የእምነት ተቋማት አካሎች በእምነታቸው ብቻ ይታሰራሉ፣ ይጉላላሉ። የሲቪል ማህበረሰብ መሪዎች በመናገራቸው ብቻ ይገፋሉ፣ ይታሰራሉ። ልጃገረዶች በጾታቸው ምክንያት ብቻ በትምህርት እድል ማጣት ወይንም ታፍኖ መወሰድ ያጋ ያጋጥማቸዋል። ይህንን ነው አጥብቀን የምንኮን ነው። ሀሳብን በነጻነት መግለጽ፣ የእምነት ነጻነትን የሚመለከተው ሀሳብ የፖሊሲያችን እምብርት ነው። እነዚህ ሁሉ ሁኔታዎች ባሉበት ግን የሰው ልጅ የፖለቲካ ነጻነትን ሀቀኛና እንግልት የማይደርስበትን አስተዳደር ለመቀዳጀት የሚያደርገው ትግሉና መሻቱ አሁንም ጠንካራ ነው ብሏል ኬሪ። ውጭ ጉዳይ ሚኒስትሩ የሰብአዊ መብቶችን ጥበቃ ለማረጋገጥ በየቀኑ ህይወታቸውን አደጋ ላይ የሚጥሉ ጀግኖችን በየወቅቱ አገኛለሁ። ይህንንም የሚያደርጉት ማስጠንቀቂያዎች እየጎረፉባቸው ድምፃቸውን ለማፈን መንግስታቱ በሚያስፈራሯቸው ሁኔታዎች ውስጥ ነው። መንግስታቱ መሰረታዊ መብቶችን እንዲያከብሩ ጫና ማሳደሩን እንደሚገፉበትም አመልክቷል። የሲቪል ማህበረሰብ አካል ሆ ነው መማገቷቸውንም ለሁሉም ሰው ሰብአዊ መብት ጥበቃ መጮኻቸውን እንደሚቀጥሉም ተናግረዋል። but also ዜጎች በመንግስት ላይ እምነት ሲያጡ በጎጂ ኃይላት ውስጥ እንደነ አልቃይዳ በኩ ሐራምና አልሸባብን ይቀላቀላሉ። የእነዚህ አባል መሆን ደግሞ የወንጀል ድርጊት ፈጻሚዎችን ማበራከት ይሆናል፣ አደገኛነቱንም ያመላክታል። ስለዚህ መንግስታት ለዜጎቻቸው መሰረታዊ መብት ሊያስቡ ግድ ይላቸዋል። ከዛ ባለፈ ግን አሸባሪዎችን በተመለከተ የዓለም ሕብረተሰብ ሁሉ እነዚህን ቡድኖች ተጋፍጦ ሊያሸንፋቸው ግድ ይለዋል። የ2014 የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ የሰብአዊ መብት ዘገባ የኢትዮጵያን የሚመለከተው ክፍል ደግሞ እንደሚያብራራው በዘፈቀደ ማሰር፣ የእስረኞች አያያዝ፣ ፍትሐዊ የፍርድ ሂደት መንፈግ፣ የግልና የቤተሰብ መልእክቶች መደፈር፣ የስም ማጥፊያ ድንጋጌዎችን እንደ መሳሪያ መጠቀም፣ የኢንተርኔት ነጻነት፣ የስርዓተ ትምህርት ነጻነትና በሰላም የመሳ መሰብሰብና የመደራጀት ነጻነትን መገደብ በመንግስት ውስጥ ያለ ሙስናና የፖለቲካ ፓርቲዎችና ተሳትፏቸው መገደባቸው የሚሉትንም የዳሰሰ ነበር። ለዶችቬሌ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ